ውይይት አድማጮቻችን ባለፈው የውይይት መድረክ ዝግጅታችን ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንትና ወይዘሮ ሰብለወርቅ ታደሰ የኩዊንስላንድ ኢትዮጵያውያን ማህበረሰብ ማህበር ዋና ጸሐፊ የማህበረሰብ ማህበራት ፋይዳዎችና ተልዕኮን አንስተን ተወያይተናል። ወደ ቀጣዩ የውይይት ክፍለ ዝግጅታችን ያመራ ነው በኢትዮጵያውያን ማህበረሰብ አባላትና በኢትዮጵያውያን ማህበረሰብ ማህበራት መካከል ምን ክፍተቶች፣ ምን ተግዳሮቶች ተከስተዋሉ? በሌላ ጎኑስ ምን አይነት ማለፊያ ትስስሮች አበጅተው ይገኛሉ? በሚል መጠይቅ ነው። ዶክተር ተስፋዬ እንዲህ ያስረዳሉ። አመሰግናለሁ። ከክፍተቶቹ እና ከተግዳሮቶቹ ብንጀምር ለእኛ በጣም እንደ ቁጥራችን ልክ ተገቢውን ያህል ዘብልቲ? እና ክሬዲተብልቲ የለንም። ማህበሩ በሌሎች በመንግስት አካላት፣ በሌሎች አፍሪካውያን ወይም በሌሎች አቻ ማህበራት ብዙ አይታወቅም። ትልቅ ፕሮጀክቶቹ ላይ ትልቅ ፕሮጀክቶች ስል የሜን ፕሮጀክት የሚሏቸው ከ200 ሺህ ዶላር፣ 300 ሺህ ዶላር በላይ የሚያስወጡ ፕሮጀክቶችን የኢትዮጵያ ኮሚኒቲ ሰርቶ አያውቅም። እንደዚህ አይነት ፈንዲንግ ኖሮት አያውቅም። ቢኖር ኖሮ እስካሁን ድረስ የሚታይ ነገር ይኖረን ነበር። ኢንፍራስትራክቸር ወይንም የሚታይ የሚዳሰስ ነገር የለንም። ከዛ አኳያ እኛ ዛሬ ሄደን የኢትዮጵያን ማህበር እንደዚህ ነው ማህበሩ ይህን የሚያክል ሰው አለው እንደዚህ እንስራ ስንል ትራክ ሪኮርድ ነው ሄደው ቼክ የሚያደርጉት ሀያ አምስት ሺህ ኢትዮጵያውያን አሉ ነው የቪክቶሪያ ስቴት ገቨርንመንት የሚለው ይህን የሚያክል ኢትዮጵያውያን አሉ ብለን ስንናገር እንኳን የሚያምነን ሰው የለም። ለምን? አርባ ዓመት ማህበሩ ከነበረ እንዴት አናቃችሁም? እኔ ማወራው አሁን ከፍ ባለ ደረጃ ነው። በካውንስል ደረጃ ሁለት ሺህ ዶላር፣ ሶስት ሺህ ዶላር ፈንድ የሚያደርጉን እነሱ ያውቁናል። ግን ወደ ላይ ከፍ እያለን በሄድን ቁጥር ያነ ቪዚቢሊቲ እና ክሬዲቶች አለመኖሩ ከአሁን በፊት የተሰራ አድቮኬሲ ስራው ቢሰራም በስሞል ግሩፕ ነው፣ በጥቂት ሰዎች ነው፣ የተወሰነ ችግር ለመቅረፍ ነው። ፖሊሲን ለመቀየር ወይንም በአጠቃላይ ሀገሪቱ ላይ ያለውን ችግር ነቅሶ ለእኛ ያነ ችግር በምን መልኩ አፌክት ያደርገናል የሚለውን የተሰራ ነገር ካለ መቼም ዶክመንት ቢኖር እናይ ነበር። ያን አለመኖሩ እንደ አዲስ ነው። እኛ እየጀመርን ያለ ነው። እሱ አስቸጋሪ ነው። ከአሁንም እኛ ቮለንቲር ነን ካለን ጊዜ አኳያ በአለን ጊዜ መፍጠር ከምንችለው ግንኙነት ከሌሎቹ ከፖለቲከኞቹም ጉልበት ካላቸው ሰዎች ጋርም በሶስት ዓመት ውስጥ ምን ያህል መስራት ይችላል የሚለው ያው ሰርቶ የሚያቅሰው ያውቀዋል። ሌላኛው ችግሩ ተብለ ቅድም እንዳለችው ሀገር ውስጥ ያለው ሙቀትና ቅዝቃዜ እዚህ አብሮ ይመጣል። እኛ አቋም የያዝ ነው የኢትዮጵያ ፖለቲካ በግለሰብ ይመለከተናል። ለምን የምንወደው ሀገር ነው። ትታን የመጣ ነው። ወገኖቻችን ቤተሰቦቻችን አሉ። የሁላችንም እዚህ ደግሞ ወገኖቻችን አሉ፣ ቤተሰቦቻችን አሉ። ይሄ ማህበር የተቋቋመው እዚህ ሀገር አውስትራሊያ ውስጥ ያለውን ችግር ከመቅረፍ አኳያ ነው። መቅረፍ ባንችል እንኳን ችግሩን እንዳለ ለሚመለከተው አካል ማሳወቅ፣ ወገኖቻችን ችግር ሲደርስባቸው ከጎናቸው መቆም፣ አይዟችሁ፣ ብቻችሁን አይደላችሁም ከማለት አኳያ ነው መታየት ያለበት ሁሉንም ነገር ለምሳሌ ያህል ያላችሁት ከላይ ሁላችን የምናውቀው በአደባባይ ራቁቷ የምትሄድ ወገናችን ነበረች። የእኛ ፕራዮሪቲ መሆን ያለበት የኢትዮጵያን ጉዳይ እንርሳው፣ አያስፈልገንም፣ አይመለከተንም እያልን አይደለም። ግን እንደ ማህበር የተቋቋመው ነው ያለንም፣ ፈቃዳችንም እዚሁ ሀገር ያለውን ችግር ከመፍታት አኳያ ነው። ስለዚህ የእኛ ፕራሪታይዝ የምናደርገው እዚህ ራቁቷ የምትሄደው ልጅ የመንግስት አካላት ተገቢውን ትኩረት ሰጥተዋት ድጋፍ የምታገኝበት ቤት የምታገኝበት ሴት ስለሆነች ጥበቃ የምታገኝበት እዛ ላይ ነው ማተኮር ያለብን ያንን ሁልጊዜ ፍሪክሽን ይፈጥራል ብዙ ስብሰባዎቹ ላይ ማይታል። ብዙዎቻችን የመንግስት ሰራተኞች ናቸው፣ መንግስት ተቀጥሯቸው ነው የሚሰራው። ያል አስፈላጊ የተለመደ ስሙ የሚቀያየር ግን ሌብሉ ተመሳሳይ የሆነ ከሌ እንደዚህ ነው፣ ከሌ እንደዚህ ነው። እንደዚህ አይነት ሌብል ላይ ነው ያለ ነው፣ ያው የሀገሪቱ የፖለቲካ ነው። አንድ ሁለተኛ ደግሞ ትናንትና ለረዥም ጊዜ ይህም ማህበር እንደግል ንብረት የፈለጉትን ሲያደርጉ የፈለጉትን ሲያዙ የፈለጉትን ከፍ ዝቅ ሲያደርጉ የነበሩ ሰዎች አሉ። በተቻለው መጠን እኛንም ከፍ ዝቅ ለማድረግ ሞክረዋል። ስማችን ጠፍቷል የተባለ ብዙ ነገር አለ። እዛ ላይ እኛ ብዙ ጊዜ አናጠፋም፣ ግን አንደኛው ችግር እሱ ነው። ለምን የሚመጣው ሰው እኛ ተርማችን ኔክስት ይር እንጨርሳለን። ኔክስት ይር ስንጨርስ የሚመጣ ሰው የሚተካን ሰው ያስፈልገናል። በተቻለ መጠን የዚህን ሀገር የሚረዳ እዚህ ሀገር ተወልዶ ያደገ ወይንም እዚህ ሀገር በልጅነቱ መጥቶ ብዙ ጊዜ የቆየ ሰው ቢሆን እኛን እንመርጣለን። ለምን ባህሉንም ቋንቋውንም ይረዳል። ላይ ያሉትን ሰዎች ከጎንም ኔትወርክ የራሱ ይኖረዋል ያንን ይዞ እንዲመጣ ነው። ከዛ አኳያ የእኛን አላስፈላጊ ሁኔታ ትሪት መደረጋችን ከኛ ፊት የነበሩትም እንደዛ ትሪት ተደርገዋል። ከእነሱ በፊትም የነበሩት የሚመጣውም እንደዛ ትሪት መደረግ የለበትም። ለምን ሁሉም ሰው ሸሽቶ ተብለ እንዳለችው ይሄ እየቀዘቀዘ እየደከመ እኔ በነፃ ለመሰራው ለምንድን ነው እዚህ አቢውዝ የሚደረገው? ብለው ሰው እንዲሄድ ነው የሚያደርገው። ያን ትልቁ ችግር ነው። ችግሮቹን ካነሳው በኋላ ያተረፍናቸው ምንድን ናቸው? የተገኙት ህዝቡ በጣም ኢትዮጵያውያን እስፔሻሊ ሜልበርን ያሉት ኢትዮጵያውያን ችግር ሲደርስ በጣም ተባባሪ ነው። ምሳሌ የሚሆነን አለ። ከአረፈች በኋላ በባለቤቷ የካልቸራል ዲፍረንስ አስክሬኗ ሊቃጠል የነበረችው ልጅ ትዝታ፣ እሷን በስነስራ ለማስቀበር ባደረግነው ጥረት እሷንና ዶክተር እንግዳን ለማስቀበር ባደረግነው ጥረት ወደ ሰማንያ ሺህ ዶላር ሰብስበናል። ያን ለማህበሩ ለእኛ እንደ ግለሰብ ያለውን ክብር ያለውን አመኔታ ያሳየበት ነው። ከዛ በኋላ የመጡትን ችግሮችም አብረን በጋራ እንደዚህ እናድርግ ስንል፣ ሁሉም ሰው የማህበሩ አባል የሆነም ያልሆነም፣ ቪክቶሪያ ውስጥ የማይኖሩ ሰዎችም ማንኛውንም አይነት ጥያቄ ስንጠይቅ፣ ሁሉም ሰው ይተባበረናል፣ ሁሉም ሰው ያግዘናል። ከዚህ አኳያ ህዝቡ አንድነቱን ህዝቡ እዚህ ያለውን ችግር ከመፍታት አኳያ ጠንክረን እንድንሰራ እንደሚፈልግ አሳይቶ ሆናል። ለወደፊቱ ደግሞ ብዙ ሊያግዙ የሚችሉ ሰዎች ሙያ ያላቸው፣ ጉልበት ያላቸው፣ በደንብ የተማሩ፣ ከማህበሩ ምንም ነገር ማይፈልጉ ግን ሰርቭ ማድረግ የሚፈልጉ ሰርቭ አድርገው ደግሞ ኤክስፔሪየንስ ማግኘት የሚፈልጉ ብዙ ሰዎች ወደፊት መጥተዋል። ለእኔም አብሮን ይላሉት የአመራር አባላትም ትልቅ ተስፋ ነው። ነገ ከነገ ወዲያ እኛ ስንለቅ የሚተካ ሰው ይኖራል። ትናንትና የነበረው ወል ዶክመንት አይደለም፣ በወረቀት ነው የሚሆነው ከአንደኛው ሰው ወደ አንደኛው። እኛ ሁሉንም ነገር ዲጂታይዝ እያደረግነው ነው። ያን ትልቅ ነገር ነው። ለወደፊቱ ለሚመጣው ሰው መተካካቱን፣ መቀባበሉን መቀጠል አለበት። አንድ ሰው ለረዥም ጊዜ እዚህ ላይ አመራር ላይ መቀመጥ የለበትም። ለምን? የእውቀት ኖሌጅ ሸር ከማድረግ አኳያ አንድ ሰው ሀያ አመት ሰላሳ አመት ከተቀመጠ የሚተካው ሰው የለም። ግን አንድ ተርም ወይም ሁለት ተርም ማክሲመም ከሰራ ያ ሰው ሲለቅ፣ አንደኛ በጣም አልሰለቸውም፣ አልደከመውም። ለሚቀጥለው ሰው የሚያስፈልገውን እውቀቱ እንዲያስተላልፍ ማድረግ እድል ይኖረዋል። ያን ደግሞ የሚቀበል ሰው ያስፈልጋል። ስለዚህ የእኛ አሁን ትልቁ እንዲያው አሳክተነዋል የምንለው ነገ ከነገ ወዲያ የሚታይ ቢሆንም እኛን መተካት የሚችሉ ካፔብል የሆኑ ፈቃደኛ የሆኑ ወጣት የተማሩ ጉልበት ያላቸው ዌል ኮኔክተድ የሆኑ ሰዎች አሉ። ወደ እነሱ ማስተላለፍ ነው እቅዳችን። ያን ስተካል ብለን እናስባለን። አንዱ ውጤታችን ነው። ሌሎችም ያተረፍናቸው ነገሮች አሉ። ፓርቲኩላር ከአድቮኬሲው ጋር አብረን በመቆማችን ሰው አብሮን ሲቆም ኢነርጂይዝ እየተደረግን ቅድም ያነሳውት አለ ከቅመማ ቅመሙ ጋር የተነሳ አንዳንድ ፊቲሽኖች ሀምሳ ሰው እንኳን የሚሞላላቸው ሰው አያገኝም ትልቅ አጀንዳ ይዘው ተነስተው እኛ ግን ሰባት መቶ ሀምሳ ሰው ፈረሙታል። እርግጠኛ ነኝ አፈራረሙ ሊትል ቢ ኮምፕሊኬትድ ስለሆነ ነው እንጂ ከዛ የበለጠ ሰው ቁጥር እንደፈረመው እርግጠኛ ነኝ። ግን እነሱ አክሴፕት ያደረጉት አድሚት ያደረጉት ሰባት መቶ ሃምሳ አንድ ሰው ነው። ይህ ደግሞ የሚያሳየው ሰው ሞቢላይዝ ማድረግ እንደምንችል ህዝቡም አብሮ መስራት አብሮ መቆም እንደሚፈልግ ነው። ሐዘን ሲደርስ ደግሞ ያው ሁሉም ዶኪመንት የተደረገ ስለሆነ እዚሁ ላይ መዘርዘር አያስፈልገኝ። አመሰግናለሁ። ወይዘሮ ሰብለ በኩዊንስላንድ ማህበረ ሰብና በማህበሩ ዘንድ ቀደም ሲል በእርግጥ የተወሰኑትን ጠቁመዋል። ምን አይነት ክፍተቶችና ተግዳሮቶች ተከስተዋል? ተከስተውስ ይገኛሉ በአሁኑ ወቅት እነዛስ ምን አይነት አሉታዊ ተጽዕኖዎች ያሳድረዋል? በመሰረታቸው መልካም ግንኙነቶች ሳቢያስ ምን አይነት ትሩፋቶች ተገኝተዋል? ያን እንደምን ይገልጣሉ? እሺ ከስሽ አይ ቲንክ እኛ ጋር ትልቁ ተግዳሮት አሉታዊ የሆኑ ነገሮች የሚተካ ሰው ለማግኘት ነው። ወይም ቅድም ዶክተር ተስፋዬ እንዳለው ሁሉም ሰው የዝሁን ቆዳ የለውም። ማለት የሚነሳው የሚባለውን ነገር ብሬክ ያደርጋል። አንዳንዴ ፐርሰን ወደ ግል ነገራችን ላይ ሰዎች ሲያዞሩብን ሲጠይቁ ለአገልግል ብሎ አንድ ሰው ሲመጣ ግን ብዙ ቆሻሻ የሆኑ ነገሮችን ሰዎች ሲሏቸው ሁሉም ሰው ለዛ ነገር የተሰራ ነው ብዬ አላምንም። አንዳንዶቻችን ምክንያቱም የመጣንበትን ነገር ስለምናቅ የፈለገ ይባል፣ ምንም ብዙም ወደ ውስጥ ፔኔትሬት አድርጎ የማይገባበት ሁኔታ ነው የሚኖረው ግን ትልቁ ተግዳሮት የገጠመን በባለፉት አራት አምስት ዓመታት የተለያየ ጊዜ ቅሬዎች ተደርገው አዳዲስ አመራርን ለመምረጥ። ምክንያቱም አዳዲስ አመራር የሚጠቅመው ብዙ ጊዜ ምድነው ተርሙኖ የጨረሰው ሰው ሲሄድ ሌላ አዲስ ሰው መምጣት ጥቅሙ አዲስ ሀሳብ ይመጣል። የደከመውም ሰው ደግሞ ጊዜ ወስዶ ለራሱ ሪፍሌክት የሰራውን ያልሰራውን ነገር ለማየትም እድል ይሰጠዋል። ከዛ አቅጣጫ የሚተካ ሰው አለማግኘት ትልቁ ትልቁ ተግዳሮት ነው ኢቭን አንዳንዶች ዝም ብሎ ኦፊስ ሆልደሮች አሉ። አሁን ያለው የኮሚኒቲ ለምሳሌ በባላደራ ደረጃ ነው ተርማቸውን የጨረሱ አመራሮች ናቸው ያሉት። አሁን ግን የሚቀበላቸው በማጣታቸው ምክንያት እንደ ባላደራ ተቋሙ እንዳይፈርስ ምክንያቱም ታሪክ ነው። አንዳንዴ ቅድም ዶክተር ተስፋዬም ብለዋል ቅብብሎሽ ያስፈልጋል ታሪክ ነው። የዛሬ መቶ ዓመት ወደኋላ፣ የዛሬ አምሳ ዓመት ወደኋላ ስንመለስ ምንድን ነው የተሰራው? ማን ነው ውስጥ ያለው? ምን ነበረ ባህላችን ለምሳሌ አንዳንድ እንቅስቃሴ አድርገን የነበረው እዚህ ሞሮካ የሚባል ቦታ ላይ ለምሳሌ የዚህ ብሪስበን ውስጥ እና ትልቅ የኢትዮጵያውያን ጥንካሬ የሚያሳይ ቢዝነሳችንንም ማህበራዊ የመጀመሪያ ሰትልመንቱም የተካሄደባቸው ቦታዎች ናቸው። እና ያንን በታሪካዊ ለምሳሌ ለማስመዝገብ ጥረት እያደረግን ነበረ በሆነ ወቅት ላይ እና ምንድነው ብቻ ላይ እስከ ጥግ ድረስ ሄደንም የኢትዮጵያዊ ስም ወይም ፓርኩን ወይም አንደኛውን ቦታ ላይ የሚጠራበት ሁኔታ ለመፍጠሪያ ለጋሲ ስለሚሆን ለሚመጣው ትውልድ የሚነሳበት ይሄ ተግዳሮቶቹ ብቻ ሳይሆን ጥንካሬውንም የሚያይባት ስራዎችን ለመስራት እየተደረገ ግን ቅብብሎሽ አለመኖር ሁሉም የሆነ አገር ቤት ያለው ኮርፊያ ሲገጠም ወይም ግለሰቦች ግል አንዱ ለአንዱ ሲጋጭ የማህበራዊ እዛ እንደ ተቋም የሚሰራውን ስራ ለጥፎ የግለሰብ የማድረግ ሁኔታ፣ ከዛም ባሻገር ደግሞ ምንም አይነት ሁላችንም ጊዜ ነው የሚገኝ እዚህ ሀገር ሰዓት ገንዘብ ነው እና ፈቃደኛ ሆኖ ጊዜውን ለመስጠት ያለመፈለግ ሁሉ ይላ ጠንካራ ኮሚኒቲ የለን። ለምንድን ነው በጣም ተዳክመናል? ያስፈልገናል እ አንድ የምለው መሰረታዊ የሆነ አንድ ተቋም ተቋም የሚያደርጉት መሰረታዊ ነገሮች አሉ። ለምሳሌ በህግ የተቋቋም ክስ መሰረታዊ ነገር ከመክፈል ይጀምራል አይደል? ያን መጀመሪያውን መራጭ ለመሆንም ለመመረጥም ጭምር ማለት ነው እና እሱን ለማድረግ ራሱ ፈቃደኛ ያለማሆን ወይም ፈቃደኝነት ቢኖርም ግን አመራር ውስጥ ገብቶ ያለመስራት ችግር አለ። ስለዚህ በቂ የሆነ አመራር አለማግኘት ትልቅ ተግዳሮት ሆኖ አሁን ያለው አመራር፣ አንዳንዱ አክቲቭሊ እየሰራ ያለ፣ አንዳንዱ ደግሞ ጭራሽ በቃ ምንም የስራ ዘመን ጨርሻለሁ አይመለከተኝም፣ ያው ሰባ ሲኖር አሳልፈውን መስጠት የሚቀበል ሰው ሲኖር ለመስጠት ዝግጁ ነን ብለው የተቀመጡ ሰዎች ያሉበት ያን ያህል በሚፈልገው መልኩ እየተንቀሳቀሰ ያልሆነበት ሁኔታ ነው ያለን። አሁን ያለው ግን ደግሞ በሌላ መልኩ ይሄንንም ተረድተን ዋናው ማህበረሰቡ ባለው አጋጣሚ ሁሉ መሰባሰብ አለበት። ምክንያቱም ትልቅ ለምሳሌ የብቸኝነት የጭንቀት የድብርት ወጣቶቻችን ደግሞ የት ነው ማንንኛ የሚለውን ነገር በጣም እያመሳች ያሉ ነገሮች አሉና ኢንካረጅ እያደረግን ያለ የኤኒ ተሰባስቦ ብሔር ከሆነ እያሰባስበ ያለው ወይም ሃይማኖቱ እያሰባሰበው ከሆነ ተቃራኒ አለመሆን እንዳይጋጩ፣ ሁሉም በሚመቸው ተሰባስቦ ግን ሲፈልግና የተቋሙን እርዳታ ሲፈልግ ለመስጠት ባለበት ሁኔታ ነው ያለው። እና እንዲ አይነት ተግዳሮቶች ውስጥ ነን ያለ ነው። እንግዲህ ይሄኛው የፈረንጆቹ ዓመት ከማብለቁ በፊት ጥሪ ያደርጋል የመጨረሻ ለመሞከር እንግዲህ በአዲስ ስትራክቸራሊ ለማዋቀር እና አትሊስት የትራንዚሽናል የሆነ ፈቃደኛ የሆኑ ትራንዚሽናል አመራር ፉሊ ፋንክሽን የሆነ ወይም ሙሉ ለሙሉ የተሟላ ኦፊሶች አትሊስት ሶስት አራት ሰዎች የያዘ አመራር ለማግኘት ጥሪ እናደርጋለን። በሚቀጥሉት በዚህ ወርና በሚቀጥለው ወር መጀመሪያ ላይ ሶ በዛ የተሻለ እንግዲህ አመራር የሚቀጥለው ዓመት ይኖረናል እና ያሰብናቸውን ነገሮች ለመፈጸም ያስካሄደናል ብዬ ነው የማስበው። ግን በዚሁ አጋጣሚ ይህንን ለሚሰሙ በኩንስላንድ ያሉ ኢትዮጵያውያን እንደ አደራ ምለው ሁላችንም ኃላፊነት አለ። የማንም እዳ አይደለም ኮሚኒቲ ስንል እኔ ኢትዮጵያዊነት ከሌላው የተበለጠ ነገር ስላለኝ አይደለም። እዚህ በመኖራችን ታሪካዊ ወደ ኋላ ዞረን እዚህ ያሉ ልጆቻችን ምን አደረጋችሁ ልማለታቸው አይቀርም። አሁን ከሚገርመው እዚህ አሁን በዝመጣ ኩንስላንድ ከመጀመሪያው ትውልድ በላይ ሁለተኛውና ሶስተኛው ትውልድ ነው ቁጥ የሚበዛው። እነሱን ማዕከል ያደረገ ስራ መስራት ግዴታ ነው። ቅድም በጣም የምስማማው ከዶክተር ተስፋዬ የሚመጣው አመራር መሆኑ ያለበት ለወጣቶች ቦታ መስጠት አለበት። ሁለተኛ አዳዲስ ለሚመጡ ሰዎችም ደግሞ ሳፖርት ሊያደርግ የሚችል ቅንጅት ያለው የሁለቱንም ያማከለ አመራር ያስፈልግናል። እኔ ልመራ ይገባኛል ጠንካራ አደለን ብለን ካሰብን ማህበረሰቡ ይሄ ተቋሙ ኢትዮጵያ ኮሚኒቲ አልጠነከረም ብለን ካሰብን እኔ ለማጠናከር ፈቃደኛ ነኝ ብሎ የሚወረወርበትን ሁሉ ለመቀበል ዝግጁ የሆኑ ግለሰቦች ያስፈልጋሉ። እና በዚህ አጋጣሚ ይሄን ለማድረግ የሚፈልጉ እንዴት ማድረግ እንዳለባቸው አካሄዱ ያልገባቸው ሰዎች ካሉ በጣም በማንኛውም ሰዓት ዳይሬክትሊ እኔን ኮንታክት ማድረግ ይችላሉ። እና ይሄኛው በሚፊታችን ለማሻሻል ነው እንግዲህ ጥብ ነው። ዶክተር ተስፋዬ እርሶና ወይዘሮ ሰብለ የማህበረሰብ አመራር መሆንን አዋኪነት አንስታችኋል። ቀደም ሲል በአሁኑ ወቅት በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ኖት፣ በበጎ ፈቃደኝነት ለሚሰራ የቤተሰብና የግል ጊዜን ለሚሻማ ፋታ የማይሰጠውን የአውስትሬልያ ኑሮ መቋቋምን ግድ በሚል ህይወት ውስጥ እያሉ ለኢትዮጵያውያን ማህበረሰብ አባላት የአመራር አገልግሎትን ለመስጠት ወደው ፈቅደው ራስን ነሆኝ ያሉት ለምንድን ነው? የማህበረሰብ አመራር ወይም ኮሚኒቲ ሊደርሽፕ ሲባልስ ምን ማለት ነው? አመሰግናለሁ። ካሽ፣ ምናልባት ጥያቄውን ከመመለስ በፊት እኔ እዚህ አመራር ላይ ስገባ አባል አልነበርኩም። ከፍያም ከፍያ አላቅም፣ ፎርምም አልሞላውም ቅድም ሰብለ እንዳነሳችው የሚቀበል ሰው በጠፋበት ለመርዳት ያለኝን ፍላጎት የሚያውቁ ሰዎች ናገባ አግዝ ሲሉ ነው የመጣሁት የገባሁት። እኛ በመጣንበት ጊዜ ሰብለ የኩይንስላንድ እንደጠቀሰችው ተመሳሳይ ኮንዲሽን ላይ ነበርን እኛ እና አዊሽ። እነሱም ፈቃደኛ የሆነ ሰው መጥቶ መስራት የሚገባውን እንደተባለው ገንዘብ አይገኝበትም። ምናልባት ድካም ብቻ ነው የሚተርፈው፣ ግን የሜንታል ሳትስፋክሽን ይኖረዋል። እኔ የገባሁበት ምክንያት አስተማሪ ነኝ የትሬኒንግም ስራ የሰራሁት አስተማሪነት ነው። ዩኒቨርሲቲ አስተምር ነበር። ከዛ አኳያ ወጣቶቹን ኤምፓወር የማድረግ የተጎዱትን ሰዎች ማውቀውን ነገር እንዳስተማሪ ሼር ማድረግ፣ የእኔም የቤተሰቦችም እናቴም አባቴም አስተማሪዎች ናቸው። ያደግኩበት በማህበረሰብ ውስጥም የድርዳኛ አለ፣ የሚሰራ ሰው አለ፣ ቀበሌ ውስጥ ተመርጦ የሚሰራ ሰው አለ። ያን ሁላችንም ኢትዮጵያን ስንሆን ያልየ ያደግንበት ነው። እንደ አውስትራሊያ እኩል አይደለም። አውስትራሊያ ውስጥ ቮሎንተሪዝም ትልቅ ነገር ነው። ምናልባት ተከፍሎ ከሚሰራው ስራ ጋር ኢንተርምስ ኦፍ ነምበር ኦፍ አወርስ ማን አወር እኩል ነው የሚሆነው በቮለንተር የሚሰራው እና ተከፍሎ። እንደዛ ባይሆንም ኢትዮጵያ ውስጥም እኔ ወይ ያነ ቮለንተር እኔ ከኢትዮጵያውያን ጋር ሳይሆን ከአፍሪካውያን ጋር ለረዥም ጊዜ ቮለንተር ወኝ ሰርቻለሁ። እዚህ ሀገር ስሰራበት የነበረው አንደኛው አፍሪካውያን ትልቅ ወንጀል ሰርተው ማክሲመም ሴኩሪቲ ፕሪዝን ሲገቡ እዛ ሄዶ እነሱ ሜንቶር ማድረግ ነው። አይቸዋለሁ እሄዳለሁ። አትሊስት በወር አንድ ጊዜ ሄዳለሁ። ማክስመም ሴኩሪቲ ፕሪዝን አንፎርቹኔትሊ፣ ስለ ችግሩ ምናምን እዚህ መናገር አልችልም። ሲሄድ እዛ ያሉበት ሁኔታ ያላቸው ዕድሜ ያላቸው አስፓይሬሽን፣ ምንድን ነው መሆን የሚፈልጉት ሲወጡ፣ እስር ቤት ከመግባታቸው በፊት ምንድን ነው መሆን የሚፈልጉት የነበረው ያንን ሳይ የኛ ወገኖችም አሉ እዛ። የአብዛኛዎቹ ሄዶ የሚጠይቃቸው ሰው የለ። እኔ እያወራ ያለሁት ማክሲመም ሴኩሪቲ ፕሪዝን ነው። እያወራ ያለሁት ስለ አፍሪካውያን ነው፣ ፓርቲኩላር ስለ ኢትዮጵያ ብቻ አይደለም። ያን እኔን ያሳዝነኛል። አንድ ሰው አመቱን በሙሉ ሄደው የሚጠይቀው ሰው የለም። ከእስር ቤት ተፈቶ ሲወጣ የሚሄድበት ቦታ የለም። አይዞ የሚለው እሱ የሚመስል የሚያግዘው በባህል፣ በቋንቋ፣ በመልክ የሚመስለው ሰው የለም። ያ ሞቲቬሽን ነው ከልጅነት ጀምሮ ያየሁት በቤተሰቦች እኔ በራሴ ትሬኒንግ እና እዚህ ደግሞ መጥቻ ያየሁት ሶስተኛው። እኔ ዚህ ሀገር ስመጣ ማውቀው ሰው የለኝ ምንም ነገር የለኝም። አንክ መቶ ዶላር ምናምን የነበረኝ እዚህ ዛሬ የደረስኩበትን በጣም ብዙ ሰዎች ረድተውኛል። በብዙ ሰዎች ትከሻ ላይ ቆሜ ነው። ኢትዮጵያ ያለው ያ መቼም ሀገር ስለሆነ እያንዳንዱን መዘርዘር አያስፈልግም። ወገን አለ፣ እናት አባት አለ፣ እነሱ ያግዛሉ። እዚህ ሀገር ስንመጣ ግን ማናውቃቸው ሰዎች በምንም ነገር ማናገኛቸው ምንም አንመሳሰል ሰዎች መጥተው ግን ቆሞ አይዞ ወንድሜ እንደዚህ እንደዚህ አያደርግ ብለው ብዙ ሰዎች አግዘውኛል። የእነሱ ወረታቸው የምከፍለው ፋይናንሻል አይደለም። አካንት ዘ አይዞ ያለኝን ሰው በገንዘብ ምንም ይከፈል ነገር የለም። እኔ ማድረግ የምችለው ነገ ማገኘውን ሰው አይዞህ በማለት ነው ከዛ አኳያ ነው እኔ ወደ ማህበሩ ገብቼ ለማገልገል የፈለግኩት ስመጣ እኔ ሊደርሽፕ ቪክቶሪያ የሚባል ኦርጋናይዜሽን አለ እዛ ላይ ለስድስት ወር የሚሆን የሊደርሽፕ ትሬኒንግ ነበረኝ ያችን ትንሽ ትሬኒንግ ይዤ ነው የመጣሁት ግን ይዤ የመጣሁት ትሬኒንግ እና እዚህ አገለግላለሁ ስል እኔ ፕሬዚዳንት ሆናለሁ ብዬ አላሰብኩም ግን አባል ሆኜ ማገዝ የምችለውን ነው ይሄን የሚያክል ሰዓት ዴዲኬት አደርጋለሁ ብዬ አላሰብኩም ነበር ሳላስበው ተንሸራተቼ ነው እዚህ ራሴን ያገኘሁት። አንዳንድ ጊዜ ው እንዲሰራ የምንፈልገው ነገር ካለ ሌላ ሰው መጠበቅ የለብንም። በዛ ምክንያት ነው እዚህ ያለሁት መምራት እስፔሻሊ ደግሞ በቮለንቲር የተቋቋመን እኛ አሁን ያለነው ሊደር ነን፣ ማኔጀር አይደለን። ማኔጀር ስንሆን ከኛ ስር የሚሰራውን ሰው ደሞዝ አለ የስራ ሁኔታው አለ ልንቀጣው እንችላለን እንደዚህ። ይሄኛው ግን ቮለንቲር አግባብተን ፈቃደኛ የሆነውን ሰው መብቱ ሳይነካ ደስ ብሎት እንዲሰራ ነው ማድረግ የምንችለው አልሰራም ቢል ዘ ካንቸስ ወካ ወይ ምንም ማድረግ አንችልም። እኔ ከፈለግኩ ዛሬ አልፈልግም ብዬ አይ ካንቸስ ወካ ወይ። ከዛ አኳያ ሌሎችን ሰዎች የምናሰራበት ስትራቴጂው ስኪሉ እኔ ያን ስኪል አለ ብዬ አላምንም አሁንም ድረስ። ለምን እኛ ከመጣም በኋላ በጣም ብዙ ሰው መምጣት አለበት። በዛ ኗ ሜር የሚደረገው እኔ ትናንትና አልሰራም ያልኩትን ነገር እኔ ዛሬ ሰርቼ ካላሳየው አይፌልድ። ብዙ ፌል ያደረግኩባቸው ነገሮች አሉ ብዙ ለእኔ እንደ ግለሰብ የፐርሶናል ዲቨሎፕመንት ብዙ ነገር ተምሬበታለሁ። ብዙ ክብደት ካላቸው ሰዎች ጋር ተዋውቄበታለሁ። ለወደፊቱ እኔ በምን መልኩ ከዚህ ኦርጋናይዜሽን ስወጣ በምን መልኩ ኢትዮጵያውያን ወገኖችን መርዳት እችላለሁ የሚለውን ደግሞ ከሁሉም በላይ ትምህርት ቤትም በሄድ የትም ቦታ በሄድ ማላገኘውን እውቀት ያገኘሁበት ኦርጋናይዜሽን ነው። ለሌሎችም መምጣት የሚፈልጉት ጊዜ ኮሚትመንት ያስፈልገዋል፣ ዴዲኬሽን ያስፈልገዋል ግን ሪተርኑ ደግሞ ሪዋርዱ ደግሞ በጣም የምንማረው ነገር ቀላል አይደለም። የስቲፕ ካርብ ነው፣ ግን የምንማረው ነገር የትም ቦታ ልንማረው ማንችለውን አምሹር እዚህ ኦርጋናይዜሽን ላይ በጣም ፍራክቸርድ በሆነ መልኩ የቆመ ኦርጋናይዜሽን ላይ ሊደርሽፕ ላይ የሰራ ሌላ ቦታ በጣም ዌል ፎርማት የሆነ ኦርጋናይዜሽን ላይ ማገልገል መምራት የሚያስችል ልምድና ኤክስፔሪንስ ይዘው ስለሚያገኙ ከዛ አኳያ እዚህ መጥተው እንዲያግዙ እንዲያገለግሉ ጥሬን አቀርባለሁ። አመሰግናለሁ። ካሽ መልካም ወይዘሮ ሰብለ በአሁኑ ወቅት የኩዊንስላንድ ኢትዮጵያ ማህበረሰብ ማህበር ዋና ጸሐፊ ኖት። በተለይ የእናትነት ሚና ላይ የማህበረሰብ አገልግሎትን በበጎ ፈቃደኝነት ለማገልገል ፈቅደው ወይም ግድ ተሰኝተው በማህበረሰብ አመራር ላይ ለመሳተፍ ያነሳሳዎት ምንድን ነው? የማህበረሰብ አመራር ትርጓሜና ፋይደርስ በእርሷ እንደበት የሚገለጠው እንደምን ነው? ለኔ አመራርነትን ሳስብ አንዳንዴ የማያቸውን ችግሮች የችግሩ ችግሩን ያየው ሰው የመፍትሄው አንዱ አካል ነው ብዬ አስባለሁ። ብዙዎቻችን አንዳንዴ ችግሩን በበቂ ካላየ ነው መፍትሄውን ለመስጠትም ይቸግረናል፣ ከንግግር ውጭ። ስለዚህ መፍትሄ ብዬ የማስባቸውን ነገር ለመስጠት በሚል ነው። አስታውሳለሁ እኔ ወደ አመራር የመጀመሪያ ጊዜ እዚህ ሀገር ከመጣሁ ከሁለት ዓመት በኋላ ነው ወደ አመራር ውስጥ የገባሁት እና በዛ ወቅት ላይ የነበረው የኢትዮጵያውያን ኮሚኒቲ የነበረበት የተወሰኑ ሰዎች ሪ ደክመው እየሰሩ ያሉበት ጥሩ የሚባል ሰውን በማገኛኘት ደረጃ ምናምን፣ እርስ በርስ ባለው ነገር ላይ ጥሩ የሚባልበት የነበረበት ግን ደግሞ ወደ ላይ ከኢትዮጵያ ኮሚኒቲ ከቀል ዝም ብሎ ደግሶ ከመብላት ባሻገር ያለው አድቮኬሲ ላይ ጠንካራ አልነበረም። በወቅቱ በትምህርትም እኔና አንድ ያለፈው ወንድሜ ታዲውስ እሱና እኔ ነበረን። በወቅቱ ያየናቸው ችግር እድ ነበረን፣ ኤጁኬሽኑ ነበረን ሶ የምናያቸው ሌላ ቦታዎች ላይ ሲስተሙ ላይ ያለው ኢንቮልቭመንት ወይም የአውስትራሊያ መዋቅር ውስጥ ገብቶ በኢሚግሬሽን ደረጃ በካውንስል ወይም በሌላ ባሉ ተቋማቶቹ ያንን የዛ ላይ ደካማ ነገር አይተን ስለነበር ያንን እና ሁለተኛው ጄኔሬሽን ላይ ያለ መስራ ብዙም አልነበረም። እና እሱን ለመርዳት ና በሌላኛው ደግሞ ስትራክቸሩ ጠንካራ አልነበረም በወቅቱ እሱን እናግዝ ብለን ነው ሁለታችንም። ጥሩ ተቋም ነበር በዛ ላይ አመስግነን ከኛ በፊት የነበሩ ሰዎችን ድክመታቸውን ላይ ፎከስ አናደርግ፣ የሰሩት ጥሩ ነገር ላይ አድርገን የመጀመሪያ ይመስለኛል እውቅና ሰርቲፊኬት ሰተን እናመሰግናለን ብለን የመጣን ና እኔ ታዲዮስም እና አቶ ወርቅ ነህም ነበር አቶ ፈረደ የሚባሉም ሌሎች ሰዎች ነበርን። እውቅና ሰተን የምንችለውን ደግሞ ሰርተን ጠንካራ የሚባል ከቋም ለመፍጣት ችለን ነበር። አሁን የኢትዮጵያ ኮሚኒቲ በስትራክቸር ደረጃ ለምሳሌ ያለንም ፖፑሌሽን በማወቅ ደረጃ በደንብ ዳታ አለን ከባለፉት ሶስት ሶስት እና ሁለት ዓመታት ላይ ነው በተወሰነ መልኩ የተደነቃቀፈው እንጂ በቂ የሚባል ኩዊንስላንድ ደረጃ እውቅና ያለው ተቋም መፍጠር ችለናል፣ የነበረውን ጉድለት ሞልተን ማለት ነው። ከዛ በኋላ ግን ምንድን ነው ለውጡ ከመጣ በኋላ ሀገር ቤት ለውጡ ከመምጣት በፊት የነበሩ ሁለት ዓመታቶች በጣም ተግዳሮት ነበረው። ወይም በአጋጣሚ የሆነ ሁለት ሺ አስራ አራት ላይ በወሊድ ምክንያት በቃ ጨርሻለው አገልግሎት እኛ የጨረስነው ወተን፣ ሌሎች ነበሩ አልቻሉም መስራት በመሀል ጥለው በቃ ከዚህ በኋላ ማገልገል አንፈልግም። ብዙ ነገሮች፣ ችግሮች ተፈጠሩ። የተወሰኑ ሰዎች በቃ ትራንዚሽን እናድርግ ብለን እጃችን እናስገባም ማለት ነው። እንግዲህ ለሁለት ዓመት ከአገልግሎት አቁሜ ከዛ በኋላ ነው እንደገና ሁለት ሺ አስራ ሰባት አይ ቲንክ አስራ ስድስት አካባቢ ላይ ያ ነገር ሆነ። ዞሮ ዞሮ ግን ነገሮች ኢትዮጵያ ውስጥ እየተባባሰና ነገሮች እየተካረሩ ሲሄድ ኮሚኒቲ ወደኋላ ማለት ሰው መጥቶ የማገልገል ፍላጎት አላገኘም ለእኔ ትልቁ ነገር ልጆች ስፔሻሊ ከወለድኩ በኋላ በጣም የኢትዮጵያ አይደንቲቲን ማስቀጠል ላይ ወሳኝነት እንዳለው ስለገባኝ ለወጣቶች ለልጆቻችን ኩራት የሚሆን ነገር ትቶ ማለፍ አለብን ለትውልድ የሚተርፍ ስራ መስራት አለብኝ ብዬ ስለማስብ ነው። አንዳንድ ጊዜ ለምን እንደምደክም፣ ምክንያቱም ቁጭ ብሎ ቲቪ አይቶ የሚኖረንን ሰዓት ለሌላ ነገር ማዋል የተሻለ የሚመስል አለ አይደለ? ሁላችንም ድካም አለ። ግን ድካሞቻችን የሆነው አንደኛ ለመጀመሪያ ትውልድ የሆነ ነገር ጥዬ ማለፍ አለብኝ ብዬ ከማሰብ ነው። ሁለተኛ ጥሩ ሊደርሽፕ ትልቁ መለኪያው የሚተካውን አካል ተካ ማምረት መቻሉ ላይ ነው። እዛ ላይ ድካማነት ይታያል። አንዱ ራሴን እንደግለሰብ ሰክሰስፉል ነው ብዬ አላስብ። ለዛም ነው ኮሚኒቲውን ዝም ብሎ ጥሎ መሄድ ትክክል ነው ብዬ ስለማላምን የሚገባው ጠንካራ አመራር ተቀብሎት ማለፍ አለበት ከሚል እንደ ባላደራ ነው። አሁን እንግዲህ ዘና ያለ ነውና ለእኔ ፐርሰናሊ የማየውን ችግር መፍታት አንዱ አይኔ ኃላፊነት ነው። ከሌላው ብቻ መጠባቅ የለብኝም የሚችለውን ማድረግ በሚል መንፈስ ውስጥ ነው አገልግሎት የሚሰጠው። በዛ ውስጥ ሁላችንም የራሳችን ድክመቶች አሉ፣ ጥንካሬዎች አሉ። ጠንካራ ቲም ከሌለ ባይተባይ በግለሰብ ብቻ ምንም ማድረግ አይቻልም። ግን ጠንካራ ቲም ሲመጣ የዛ የቲም ፕሌየር ለመሆን መቻል ነው አንድ ትልቁ ነገር እና የሀገር ቤትም ተጉዳሮት ይገባኛል እዚህ ያለውም የማህበረሰቡ መካከል ያለው ችግር ይገባኛል። ስለዚህ በተሻለ የመሀለኛውን መንገድ ለማስፋት በሚል ነው እንግዲህ እኔ ወደ አመራር ውስጥ የመጣት በዋናነት ለልጆቻችን ታሪካዊ የሆነ ተቋም ጥሎ ማለፍ ነው ትልቁ ህልሜ። ያንን ማስቻል ከቻልኩ ድረስ ያኔ ህልሙ ተሳክቷል ብዬ አስባለሁኝ እና የአመራር ላይ ግን ማግኘት ካልቻለን ስቲል ስራው አላለቀም የሚል አቋም ነው ያለኝ እና በዛ መንፈስ ነው እዚህ ውስጥ ያለው። አድማጮቻችን ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት እና ወይዘሮ ሰብለ ወርቅ ታደሰ የኩዊንስላንድ ኢትዮጵያውያን ማህበረሰብ ማህበር ዋና ጸሐፊ ጋር ያካሄድነው ማህበረሰብ ተኮር ውይይት በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የማህበረሰብ ማህበራት መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር ያላቸው ግንኙነቶች፣ የኢትዮጵያውያን ማህበረሰብ አባላትና ማህበራት አውስትራሊያ አቀፍ ንቁ የፖለቲካዊ ተሳትፎ ደረጃዎችና ግንዛቤ፣ የሀገር አቀፍ የኢትዮጵያ ማህበረሰብ ማህበር አስፈላጊነትና ሚና፣ የጥሪ መልእክትና ምክር ሀሳብ በተነቃሽ የውይይት ነጥብነት ይነሳሉ። የውይይት